Numbers. Higher and higher. Salasa. Arba. Amsa. Hamsa. Sissa. Silsa. ሰባ፣ ሰማንያ፣ ዘጠና፣ መቶ፣ ሺ፣ ሺህ። ትራንስፎርማሽን ድሪልስ ድሪል ዋን። አዲስ አበባ ውስጥ እንሰነብታለን አሉኝ። ነገሩኝ። አዲስ አበባ ውስጥ እንደሚሰነብቱ ነገሩኝ። ወደ አዲስ አበባ ሄዳለሁ አለችህ። ነገረችህ። ወደ አዲስ አበባ እንደምትሄድ ነገረችህ። መኪና እንፈልጋለን አሉኝ። ነገሩኝ። መኪና እንደሚፈልጉ ነገሩኝ። መኪናውን ወስዳለሁ አሉኝ ነገሩኝ። መኪናውን እንደሚወስዱ ነገሩኝ። እቤት እንመጣለን አሉኝ ነገሩኝ። እቤት እንደሚመጡ ነገሩኝ። አንድ አዲስ ቤተ ክርስቲያን ሰራን አሉት፣ ነገሩት። አንድ አዲስ ቤተ ክርስቲያን እንደ ሰሩ ነገሩት። የውጭ ጉዳይ ሚኒስትሩን እንጠራቸዋለን አሉኝ፣ ነገሩኝ። የውጭ ጉዳይ ሚኒስትሩን እንደሚጠሯቸው ነገሩኝ። አንድ በጣም ጥሩ ቤት አየሁ አለን። ነገረን። አንድ በጣም ጥሩ ቤት እንዳየ ነገረን። አንድ ቆንጆ ሴት አያለሁ አለኝ። ነገረኝ። አንድ ቆንጆ ሴት እንደሚያይ ነገረኝ። ለመጽሐፉ አስር ብር ትከፍላላችሁ አለን ነገረን። ለመጽሐፉ አስር ብር እንደምንከፍል ነገረን። ለመኪና ሁለት ሺህ ብር ትከፈልሁ አለ ነገረህ። ለመኪና ሁለት ሺህ ብር እንደ ከፈለ ነገረህ። ነገ መጽሐፉን ሰጥሃለሁ አልሁት ነገርሁት። ነገ መጽሐፉን እንደምሰጠው ነገርሁት። ትናንት ገንዘብ ሰጠሁ አልሁት ነገርሁት። ትናንት ገንዘብ እንደ ሰጠሁት ነገርሁት። አማርኛ ትማራላችሁ አሉኝ ነገሩኝ። አማርኛ እንደምንማር ነገሩኝ። ከሶስት ዓመት በፊት መስኮብኛ ተማርሁ አለችኝ ነገረችኝ። ከሶስት ዓመት በፊት መስኮብኛ እንደ ተማረች ነገረችኝ። ወደ ገበያ እንመጣለን አላችሁኝ ነገራችሁኝ። ወደ ገበያ እንደምትመጡ ነገራችሁኝ። ወደ ገበያ እንሄዳለን አላችሁኝ ነገራችሁኝ። ወደ ገበያ እንደምትሄዱ ነገራችሁኝ። ዛሬ ከሰዓት በኋላ ወደ ከተማ እወጣለሁ አለሁ አልሽ ነገር ሽው ዛሬ ከሰዓት በኋላ ወደ ከተማ እንደምትወጪ ነገር ሽው ባለፈው ሳምንት ከባለቤቴ ጋር ወጣኋለኝ ነገረኝ። ባለፈው ሳምንት ከባለቤቱ ጋር እንደ ወጣ ነገረኝ። ምሳዬን እበላለሁ አለችን ነገረችን። ምሳዋን እንደምትበላ ነገረችን። ከሰአት በፊት ቡና ጠጣን አሉኝ ነገሩኝ። ከሰአት በፊት ቡና እንደ ጠጡ ነገሩኝ። ራሷን ያማታል አለችኝ። ነገረችኝ። ራሷን እንደሚያማት ነገረችኝ።